ለተዛቡ መረጃዎች መሰራጨት መሰራጨትና ለሕዝቡ አለመረጋጋት ምክንያት ነው ያለውን ተሰባስቦ ጫት መቃምና ማስቃም እንዲሁም ሺሻ ቤቶችን የደሴ ከተማ አስተዳደር በይፋ ከልክሏል። ከዛሬ ጀምሮ ተግባራዊ ይሆናል የተባለውን ደንብ የተላለፈ አካል በሕግ ተጠያቂ እንደሚሆን የከተማዋ ከንቲባ አሳስበዋል። መስፍን አራጌ ተጨማሪ አለው። የከተማዋ ከንቲባ በበገብረ መስቀል ለአሜሪካ ድምጽ ሬዲዮ እንዳስታወቁት ጫት ማስቃሚያና ሺሻ ቤቶች የሐሰት ፕሮፓጋንዳ መፈብረኪያዎች፣ ህዝቡን ለስጋትና ለመፈናቀል የሚዳርጉ ማዕከላት ናቸው። የወራሪው ኃይል ጸጉረ ልውጦችን በተለያዩ አካባቢዎች ሰርጎ የማስገባት ሁኔታዎች አሉ። ከኛም አኳያ ደሴ ላይ እንዲህ አይነት ምልክቶች ታይተዋል። በተለይ ጫት ቤቶች አካባቢ ላይ፣ ሺሻ ቤቶች አካባቢ ላይ በማስገባት የተለያዩ አልባልታዎች መንዛት ህብረተሰቡን በሐሰት ወሬ ፍርሃት እንዲፈጠርበት ለማድረግ ሰፊ ስራ እየሰራ መሆኑን ደርሰንበታልና። እንግዲህ የጦርነት እስከሚጠናቀቅ ድረስ በከተማችን ያሉ ጫት ቤቶች እና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ነው ወሰን ነው። ሶስት ሺህ ከሚደርሱ የደሴ ከተማ ንግድ ማህበረሰብ አባላት ጋር ትናንት ውይይት ከተደረገ በኋላ ጫት ማስቃሚያና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ውሳኔ መተላለፉን ከንቲባው አስረድተዋል። ይህን ደግሞ የከተማችን ፖሊስ፣ ጸጥታ፣ ደንብ ማስከበር፣ ንግድ መምሪያ በጋራ ሆነው ተቀናጭተው እንዲያዘጉና አጠቃላይ የጦርነቱ እስከሚጠናቀቅ ድረስ እነዚህ ነገሮች እንዲዘጉ ነው ውሳኔ ወሰን ነው። ህብረተሰቡ ከተማ አስተዳደሩ ላሳለፈው ውሳኔ ደጋፊ ብቻ ሳይሆን የሀሳቡ አመንጪ ጭምር መሆኑን ከንቲባው በመግለጫቸው አብራርተዋል። የሰዓት እላፊውን ስንወስን ህብረተሰቡ ትልቅ ድጋፍ ነው የሰጠን። የባጃጅ እንቅስቃሴ፣ የእግረኛ እንቅስቃሴን ስንወስን ህብረተሰቡ ከጎናችን ነው። ትናንትናም ይሄን በራሱም አንደበት አንስቶታል። ይዘጋልን ይገባል። የጫት መቃሚያዎች መኖር የለባቸው ሺሻ ቤቶች መኖር የለባቸውም። ወጣቱ ተሰባስቦ ስለ ሀገሩ እንዳይመክር እያደረጉብን ነው። ይህን ደግሞ ሰርጎ ገቦች ሰፊ ስራ እየሰሩ ነው። ስለዚህ ወጣቱ ሀገርን ለመከላከል የራሱ ሚና እንዳይጫወት እያደረጉ ነው የሚል የህብረተሰቡ ጥያቄም አለ። ትናንትናም የገለጸልን ማህበረሰቡ ይሄ ነው ተሻጋሪ ማህበረሰብ ነው። ስለዚህ ድጋፍ አለ ብለን ነው። የከተማዋ ነዋሪ የሆኑት አለማየሁ ደሳለኝ ወጣቱንም አገርንም ለመታደግ የሚበጅ በብዙሃኑ ተቀባይነት ያገኘ ሲሉ ውሳኔውን ደግፈዋል። አንድ ጓደኛዬ ምናለኝ የጫት ቤቶችን ጎብኝቶ ከሰባት ጫት ቤቶች ላይ አራት መቶ ምናምን ወጣት ነው ያየው በአንድ ቀን ማለት ነው። በጣም የሚገርም ነገር። ይሄ ነገር ዝም ብሎ አይደለም በቃ ወጣቱን በሚገርም ሁኔታ እዚህ አሁን እዚህ አጠገባችን ጋር ውጊያ ያለ እስከማይመስለው ድረስ ኬንያ የሚኖር አድርጎ ራሱን የሚቆጥር ወይ ደግሞ የሆነ ለአገር በጣም ሲያውቅ ከሺህ ኪሎ ኪሎ ሜትር በላይ ኋላ ያለ ወጣት ነው የሚመስለው። እዚህ እንደ በተወሰነ ደረጃ በጣም ስለ ሀገሩ የሚቆረቆር ደግሞ በጣም ቅንና በጣም የሚብሰከሰክ ወጣት እንዳለ ሁሉ አብዛኛው ወጣት ግን በጫት ተይዞ ታስሯል። ይሁን እንጂ በጫት ሽያጭ የሚተዳደሩ የህብረተሰብ ክፍሎች በኑሯቸው ላይ ሊደርስ የሚችለውን ጫና ግምት ውስጥ በማስገባት ለጊዜው መሸጥና መሸመቱ እንዳይከለከል መደረጉን ነው ከንቲባው የሚናገሩት። በዋነኝነት ገዳውን ስናስቀምጥ ጫት መሸጥ ላይ ባለፈው ኮቪድ ላይ እንደሰራ ነው፣ አይደለም አሁን እየወሰድን ያለው እርምጃ። ጫት ይዘው ተሰብስበው የሀሰት ወሬ የሚወራበት አጠቃላይ የወጣቱ ስነ ልቦና የበለጠ እንዲዳከም የሚደረግበት ሁኔታዎች እንዳሉ ደርሰንበታል። ሺሻ ቤቶችም ጭምር እንዲህ አይነት ተሰብስበው የሚቃሙባቸው ቦታዎችን ነው ያገር ነው እንጂ ጫት እንዳይገባ አላገርንም እሱን ወደፊት ተነጋገርን ከሌሎች አካላት ጋር ነው የምናደርገው። ለምሳሌ መነጋገር አለብህ ተውለደሪ አካባቢ ላይ ከተለያዩ ቦታዎች ነው ጫቱ የሚወጣው እና ከምንጩ ካልተነጋገርነ በስተቀር ለጊዜው አሁን እየያገር ነው ተሰብስቦ መቃም አይቻልም ነው በቃ። የከተማዋ ነዋሪ አለማየሁ ግን ክልከላው ሽያጭንና ሸመታን ካላካተተ የተፈለገውን ያህል ውጤት አይገኝም የሚል ስጋት አላቸው። እኔ ትናንትና እንደሰማሁት ሙሉ ለሙሉ ጫት እንደማይገባ ነው እኔ አክሴፕት ያደረኩት እንደዛ ነው እንደዛ ካልሆነ ተሰብስቦ መልቃም ብቻ ከሆነ ክልክሉ ዞሮ ዞሮ በግሉ ሰው ያደርገዋል። እንደሱ የሚሆን ከሆነ ጊዜ ሕክምና ነው። ጠቅላላ ከተማ ውስጥ ይሄ ነገር እንዳይገባ መከልከል ነው ያለብን። ከዚህ በፊት እኮ ሌሎች ከተሞች እኮ እንደዚሁ ሲያደርጉ ነበር። ትግራይ ትዝ ይለኛል። እንደሱ እንደዚህ አይነት ነገር ጫት በጠቅላላ ከተማ ውስጥ እንዳይገባ ትውልዳቸው በተወሰነ ደረጃ ተከላክለው፣ እንደሱ አይነት ነገሮች መደረግ መቻል አለባቸው ብለን እናስባለን። የከተማዋ ከንቲባ የወጣውን ድንጋጌ የማያከብሩ ወገኖች ካሉ ከተማ አስተዳደሩ አስፈላጊውን ሕጋዊ እርምጃ እንደሚወስድ ውስጥ አሳስበው ህዝቡ የከተማዋን ህልውና ያስጠብቅ ሲሉ ጥሪ አስተላልፈዋል። በከተማ ውስጥ በህጋዊ ፈቃድም ሆነ በህገወጥ መንገድ የሚንቀሳቀሱ በሺዎች የሚቆጠሩ ጫት ነጋዴዎች እንዳሉ ይገመታል። ይህ በእንዲህ እንዳለ የመንግስት ኃይል በህዋት ቁጥጥር ስር የነበረውን የደብረ ዘቢጥና የጨጮ አካባቢ ተቆጣጥሮ የማጥራት ዘመቻ ላይ እንደሚገኝ የአሜሪካ ድምጽ ሬዲዮ በትናንት ምሽቱ የዜና ወጃው መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ